ፕሬዚዳንቱ አላሳኔ ዋታራ የምረጡኝ ዘመቻቸውን የጀመሩት በያማሱክሮ ነው። ያማሱክሮ የተወዳጁና የመጀመሪያው የአይቮሪ ኮስት ፕሬዚዳንት የፌሊክስ ሁፌት ቧኚ የትውልድ ከተማ ናት። ዋታራ በአሁኑ ምርጫ የሚወዳደሩት ለሁለተኛ አምስት ዓመት የሥራ ዘመን ሲሆን በጥቅምት ዐሥራ አራቱ ፕሬዝደንታዊ ውድድርም በስፋት ያሸንፋሉ ተብሎ ይታመናል። በ2010 ድረ ምርጫ ሁከት ከሺህ ሰዎች በላይ የተገደሉ በመሆናቸው ይህኛው ምርጫ ለሀገሪቱ መጻኢ ደህንነት ወሳኝነት ይኖረዋል። በያዝነው ሳምንት መግቢያ ላይ እጩ ተወዳዳሪዎች ናሽናል ዲሞክራቲክ ኢንስቲትዩት በተባለው መንግሥታዊ ባልሆነው አሜሪካዊ ድርጅት የተዘጋጀውን የምርጫ ሥነ ምግባር ሰነድ እንዲፈርሙ ተጋብዘው እንደ ነበር ታውቋል። ማርያም ጋባላ አንደኛዋ የብሔራዊ ዲሞክራሲያዊ ተቋሙ አስረጅ ናቸው። እንዲህ ነበር ያሉት። nous nous engageons à sensibiliser nos militants partisans et sympathisants ፈራሚዎች የደጋፊዎቻቸውን ንቃተ ህሊና ለማዳበር ልዩነቶቻቸውን፣ ድርድሮችን በመጠቀም በሁሉም ሰላማዊና ህጋዊ መንገድ መፍታት እንደሚገባቸው ለማስረዳት ቃል ገብተዋል ነበር ያሉት ማርያም ዳው ጋባላ። ይህን ጠቃሚ የምርጫ ሥነ ምግባር ሰነድ የፈረሙት ግን ከአስሩ እጩ ተወዳዳሪዎች አራቱ ብቻ ናቸው። በዚያን ዕለት ደግሞ ከአቡጃ ወዲያኛው ክፍል ሲኤንሲ በመባል የሚታወቀው የተቃዋሚ ፓርቲዎች ጥምረት ስብሰባ ሲያካሂድ ነበር። በዚያ ስብሰባው ላለፉት በርካታ ሳምንታት ሲወተውት እንደ ቆየው ሁሉ ወቅቱ አሁን በአይቮሪ ኮስት ነፃና ትክክለኛ ምርጫ ለማካሄድ ሁኔታዎች ተስማሚ አይደሉም ብሏል። የጥምረቱ ቃል አቀባይ ዣን ዣክ ባቼዮ ይህንኑ አቋማቸውን ትላንት ደግመዋል። በአይቮሪ ኮስት ውስጥ ነፃ ነው የሚባለው የምርጫ ኮሚሽን በስም እንጂ በሥራው ነፃ አይደለም። እናም እንዲፈርስና በሌላ ትክክለኛ አዲስ የምርጫ ኮሚሽን እንዲተካ መጠየቅ ምንም አይነት ስህተት የለውም ነበር ያሉት የተቃዋሚዎቹ ጥምረት ቃል አቀባይ ዣን ዣክ ባቸው ሲንስ የሚለው አሁን ያለው የምርጫ ኮሚሽን ለፕሬዝደንቱ ዋታራ የሚያደላ ከመሆኑም በላይ መሰረታዊ የደህንነት ጥበቃውም ገና አልተሟላም ነው። እነዚህ ሁኔታዎች ካልተለወጡ የተቃዋሚዎቹ ጥምረት ምናልባት ከጥቅምት አስራ አራቱ ምርጫ ራሱን ሊያገል እንደሚችል አስታውቋል።